በእንደ አውሮፓውያን አቆጣጠር ጥር 20 ቀን 1977 ዓ ም ስልጣን ለመረከብ ቃለ መሐላ ሲፈጽሙ 39ኛው የአሜሪካ ፕሬዝዳንት ጂሚ ካርተር እንደ ሕዝቡ መልካም የሆነ ያሉትን መንግሥት እንደሚያቋቁሙ ቃል ገብተው ነበር። በዚህ አዲስ ምዕራፍ በምንከፍትበት ዕለት ፍትሕና ሰላም የሰፈነበት ዓለምን ከመቅረጽ የበለጠ የተከበረና ከባድ ተግባር የለም። ይህን ቃላቸውን ከአንድ የሥልጣን ዘመን በኋላም በነበራቸው ሕይወት ቀጥለውበት ነበር። የኖቤል የሰላም ሽልማት አሸናፊ ከመሆናቸው በተጨማሪ በስማቸው የተሰየመውንና ለትርፍ ያልተቋቋመውን ዓለም አቀፍ ድርጅት የካርተር ማዕከልን መርተዋል። ሰላምን ማስፈን፣ በሽታን ማጥፋት እና ተስፋን ማለምለም የማዕከሉ ተልእኮዎች ናቸው። የካርተር ማዕከልን ሥራ የምመለከተው ፕሬዚደንት በነበርኩበት ወቅት ለመሥራት የሞከርኩት ተቀጽላ እንደሆነ አድርጌ ነው። ጂሚ ካርተር ፕላይንስ በተሰኘች የጆርጂያ ከተማ በእንደ አውሮፓን አቆጣጠር 1924 ተወለዱ። ከአሜሪካው የባህር ኃይል ማሰልጠኛ በ1947 ተመረቁ። የአባታቸውን ሞት ተከትሎ የቤተሰቡን የግብርና ሥራ ለማስተዳደር በ1953 ወደ ትውልድ ከተማቸው ፕሌይንስ እስከሚመለሱ ድረስ በባህር ኃይሉ በሰብመሪን ኦፊሰርነት አገልግለዋል። ካርተር ወደ ፖለቲካው ዓለም የገቡት በ1960ዎቹ የሰብአዊ መብት ንቅናቄዎች በሚካሄዱበት ወቅት ነበር። በጆርጂያ ግዛት ምክር ቤት ለሁለት የሥራ ዘመን አገልግለው ከዛም በ1971 የግዛቲቱ አገረገዥ ገዥ ለመሆን በቅተዋል። በወቅቱ ስለነበረውና በዘር መድሎ ላይ የሚደረገውን ትግል በተመለከተ ይህን ብለው ነበር። በግልጽ የምነግራችሁ ቢኖር የዘር መድሎ ዘመን አብቅቷል። በ1971 ብዙም ያልታወቁትና በደቡብ የአገሪቱ ክፍል አገረገዥ የነበሩት ካርተር በ1976 ሪፐብሊካኑን ጀራልድ ፎርድ በጠባብ ውጤት በማሸነፍ ፕሬዝደንት ሆኑ። በሶስተኛው ዓመት 1979 የካምፕ ዴቪድ ስምምነት ተብሎ የሚጠራውን በግብፅና በእስራኤል መካከል የሰላም ስምምነት እንዲፈጸም አስቻሉ። ይህም የፕሬዝደንትነት ዘመናቸው ዋና ስኬት ተደርጎ ይታያል። There had been four wars between Arabs and Israelis. ወደ ፕሬዚደንትነት ከመምጣቴ በፊት በአረቦችና በእስራኤል መካከል በ25 ዓመታት ውስጥ የተደረጉ አራት ጦርነቶች ነበሩ። በሶቪየት ሕብረት የምትደገፈው ግብፅ በዚያ ውስጥ የመሪነት ሚና ነበራት። እነዚህ ሀገራት እስራኤልን በወታደራዊ መንገድ ሊገዳደሩ የሚችሉ ብቸኛ ሀገራት ነበሩ። ካርተር በተጨማሪም የፓናማ መተላለፊያ በፓናማ ቁጥጥር ስር እንዲሆን እና ከቻይና ህዝባዊ ሪፐብሊክ ጋራ የዲፕሎማሲ ግንኙነት እንዲመሠረት አድርገዋል። በ1979 በኢራን የተከሰተው የእስልምና አብዮት ግን የፕሬዝደንታዊ አስተዳደራቸውን አቅጣጫ እንዲቀይር አድርገዋል። በሻይት የእስልምና መሪዎች የተመራው ተቃውሞ በአሜሪካ የሚደገፉትን ሻህ ወይም መሪ ከስልጣን ገርስሶ ሻሁም አገር ጥለው እንዲወጡ አድርገዋል። በ1979 ጥቅምት ወር መጨረሻ ላይ እስላማዊ ነውጠኞቹ ቴህራን ውስጥ የሚገኘውን የአሜሪካን ኤምባሲ ሰብረው በመግባት 66 አሜሪካውያንን አገቱ። ከ10 ቀናት በኋላ 13 የሚሆኑትን ቢለቁም የተቀሩትን ግን ለ444 ቀናት አግተው ቆዩ። የቀሩትን ታጋቾች ለማስለቀቅ በሚያዝያ 1980 ካርተር ወታደራዊ እርምጃ እንዲወሰድ አዘዙ። ሙከራው ሳይሳካ ቀርቶ ስምንት የኤምባሲው ሠራተኞች ሕይወታቸውን አጡ። ካርተር በአገር ውስጥም ፈተና ገጠማቸው። የዋጋ ግሽበትና እየጨመረ የመጣው ስራ አጥነት ኢኮኖሚውን አንገዳገደው። ይህም በ1980 በተደረገው ምርጫ በሪፐብሊካኑ ሮናልድ ሬገን እንዲረቱ አስተዋጽኦ አድርገዋል። ሬገን ቃለማዋላ በፈጸሙበት ዕለት ኢራን አሜሪካውያን ታጋቾችን ለቀቀች። ሽንፈቱና ድባቴ የተጫናቸው ካርተር ፕሬዚደንታዊ ቤተ መጻሕፍት ለመገንባት ወደ ትውልድ ከተማቸው አቀኑ። ሐሳባቸው ከቤተ መጽሕፍት ግንባታ ማልፎ ወደ ታወቀ ዓለም አቀፍ ትርፋማ ያልሆነ ድርጅትነት ተሸጋገረ። የካርተር ማዕከል ከመቶ በላይ ምርጫዎችን ታዘበ። ከሰሜን ኮሪያ ጋር የነበረውን የኒውክሌር ፍጥጫ ከመሸምገል በዩጋንዳና ሱዳን መካከል የሰላም ስምምነት እንዲፈረም እስከ ማድረግ ባሉ ተግባራት ሚና ተጫወተ። በጤና መስክ ደግሞ የጊኒ ወርም በከፍተኛ ደረጃ ቀንሶ ወደ መጥፋት ደረጃ እንዲደርስ አድርጓል። ካርተር በሰብአዊ መስክ ላደረጉት አስተዋጽኦ እንደ አውሮፓውያን አቆጣጠር 2002 የኖቤል የሰላም ሽልማት ተበርክቶላቸዋል። የካርተር ማዕከል እንደ አውሮፓውያን አቆጣጠር 1989 በወቅቱ በኤርትራ የነበሩትን የአማጽያን መሪዎች በኢትዮጵያ ከነበሩት የደርግ መሪዎች ጋር ለመጀመሪያ ጊዜ በአሜሪካ አትላንታ እና በኬንያ እንዲወያዩ አመቻችቷል። ማዕከሉ በኢትዮጵያም ሰላምና ጤናን ለማስፈን ግጭቶች እንዲቆሙ በማሸማገል ምርጫን በመታዘብና የሰብአዊ መብትን በተመለከቱ ጉዳዮች ለረጅም ዓመታት ሲሠራ ቆይተዋል። ጂሚ ካርተር ከአሜሪካ ፕሬዝደንቶች ሁሉ ረጅሙን እድሜ የኖሩ ናቸው። ከባለቤታቸው ከሮዝሌን ጋር የነበራቸው የትዳር ዘመንም እንደ አሜሪካ ፕሬዝደንትና ቀዳማዊ መቤትነት ረጅሙ ነው። ኬን ፋርቦል አጠናቀረው ዘገባ እንግዶልድኔኝ ዋሽንግተን ዲሲ